so የአፍሪካ ሀገሮች በጋራ ጥቅም ላይ ያተኮረ እና ራስን የሚያስችል ትብብር እንደሚያስፈልጋቸው ሶስተኛው የቱርክ አፍሪካ የጋራ ትብብር ጉባኤ ትኩረት ሰጥቶ እየተነጋገረበት እንደሆነ ተጠቁሟል። ዓለም አቀፍ መድረኮችም ለአፍሪካ ሀገሮች ፍትሃዊ እንዲሆኑ ሀሳብ ቀርቧል። የኢትዮጵያ ልኡካንም በሁለትዮሽ የጋራ ጉዳዮች ላይ ከቱርክ አቻዎቻቸው ጋር መወያየታቸው ተነግሯል። መለስካቸው አምሃ ዝርዝሩን ያሰማናል። ጠንካራ ትብብር ለጋራ ልማትና ብልጽግና በሚል መሪ ቃል በቱርክ አንካራ በተደረገው ሦስተኛው የቱርክ አፍሪካ መሪዎች ጉባኤ የአፍሪካ አገሮች የሚፈጥሯቸው ዓለም አቀፋዊ ግንኙነቶች ራሳቸውን የሚያስችላቸውና የጋራ ጥቅማቸውን የሚያስከብርላቸው መሆን እንደሚገባቸው በአጽንኦት እንደተነጋገረበት የመንግሥት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ለጋዜጠኞች ገልጸዋል። በተለይ በአሁኑ ወቅት ከተለያዩ ማዕዘናት አያሌ ዓለም አቀፋዊ መድረኮች ሚዛናቸው ለአንድ ወገን ያደላና ፍትሐዊነት የጎደላቸው አሰራሮች መሆናቸው የሚነገረውን በሚያስታውስ መልኩ ይህ ጉባኤ እንዲህ ያሉ መድረኮች እንዲቀኑ የሚያሳስብ እንደነበረ ሚኒስትሯ ጠቁመዋል። ኢትዮጵያ በተሳተፈችበት በዚህ ሶስተኛው የቱርክ አፍሪካ ጉባኤ ላይ በርከት ያሉ ሀሳቦች ተነስተዋል። በተለይ ደግሞ አፍሪካውያን በራሳቸው መቆም እንዲችሉ ራሳቸውን እንዲችሉ ለማድረግ የጋራ ተጠቃሚነት ላይ እያተኮሩ ትብብሮች ያስፈልጓቸዋል የሚል ሀሳብ ነው እንግዲህ በዋናነት ጠቅለል አድርጎ እየተጠነቀቀ ነው በዚህ ጉባኤ ላይ። ከዛም ባሻገር አፍሪካ ደግሞ በዓለም አቀፍ መድረኮች ላይ ያላትን ውክልና ማሳደግ ይገባታል። ዓለም አቀፍ መድረኮቹም በዛው ልክ ፍትሐዊ ሊሆኑ ይገባል የሚል ሀሳብም በዚህ መድረክ ላይ በስፋት ከተነሱ አጀንዳዎች መካከል የሚጠቀስ ነው። በጉባኤው ላይ ከተገኙት አፍሪካውያን ሀገሮች መካከል አንዷ ኢትዮጵያ ስትሆን የኢትዮጵያ ልዑካን ቡድን አባሎች በየዘርፉ ከቱርክ አቻዎቻቸው ጋር በሁለቱ ሀገሮች የጋራ ጉዳዮች ላይ መወያየታቸውም ታውቋል። ኢትዮጵያም በሁለትዮሽ የተለያዩ መድረኮች ላይ ከቱርክ ጋር ያላትን ትብብር ማጠናከር የሚችሉ በተለያዩ መስኮች ቀደም ሲል ባነሰዋቸው መስኮች ማጠናከር የሚያስችሉ የተለያዩ የሁለትዮሽ ምክክሮችን በማድረግ የተሳካ ቆይታን በማድረግ ነው እንግዲህ የኢትዮጵያ የልዑካን ቡድን ወደ ሀገር የተመለሰው ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ከቱርክና አፍሪካ መሪዎች ጉባኤ ጎን ለጎን የልውካን ቡድን አባሎቻቸውና እሳቸው ከፕሬዚዳንት ኤርዶጋን ጋር የሁለትዮሽ ውይይት ማድረጋቸውንም ገልጸዋል በዚህ ጉባኤ ላይ አስራ ስድስት የሚሆኑ የአፍሪካ መንግስታት መሪዎች መገኘታቸው የታወቀ ሲሆን የወቅቱ የአፍሪካ ህብረት ሊቀመንበር ፌሊክስ ቼሴኬዲን ጨምሮ የሴኔጋሉ ማኪ ሶል፣ የጋናው ናና አኩፎ ኦዶ የኤኳስን አገሮችን በመወከል ጭምር፣ የሩዋንዳ ፖል ካጋሚ፣ የዚምባብዌው ኤመርሰን ማናም ጓጓና የናይጄሪያው ሙሐመድ ቡሃሪ ተገኝተዋል። በቱርክ የውጭ ጉዳይ ሚኒስትር አገላለጽ በፕሬዚዳንት ሬሴፕ ኤርዶጋን የተስተናገደው ይህ አዲስ መድረክ ቱርክ ከአፍሪካ ህብረት ጋር ላላት ግንኙነት አዲስ ምዕራፍ ነው ብለዋል። የህብረቱን ኮሚሽን ኮሚሽነር ሙሳ ፋኪ መሐመትን ጨምሮ የአፍሪካ ህብረት የዘርፉ ኮሚሽን አመራሮችም በዚህ ጉባኤ ተገኝተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ